You're with SBS Radio. ወቅታዊ ጉዳዮች። በሳምንቱ መጨረሻ ላይ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለክስ እንዲበቁ ከስልጣናቸው እንዲወገዱ ወይም በገዛ ፈቃዳቸው ፕሬዚደንታዊ መንበራቸውን እንዲለቁ የሚሉ ብርቱ ድምጾች ጎልተው ተደምጠዋል። በዶናልድ ትራምፕ በኩል ግና አንዳችም የይሁንታ ፍንጭ አልታየም። አርባ ስድስተኛው ተመራጭ ፕሬዚደንት ጆ ባይደን ጃንዋሪ 20 ቀን መሐላ ከመፈጸማቸው በፊት ፕሬዚደንት ትራምፕን ከዋይት ሀውስ ገፍቶ የማስወጣት ጫናዎች አስባብ የሆነው ጉዳይ በትራምፕ ደጋፊዎች አማካኝነት በካፒታል ሂል የተፈጸመው የአመፅ ተቃውሞ ድርጊት ነው በሁነቱም የአምስት ሰዎች ህይወት ለመጥፋት በቅቷል ይህም የፕሬዚደንቱን ሪፐብሊካን ፓርቲ ፖለቲከኞች ሳይቀር በቃ ከሚል አቋም ላይ አድርሷል የፕሬዚደንቱ ደጋፊ የነበሩት የፊላዴልፊያው ሴናተር ፓቱሚ ለኤንቢሲ ሲናገሩ Well, I think the best way for our country, Chuck, is for the president to resign and go away. So, mm -hmm. well, well, uh, Chuck, ፕሬዚደንቱ ተሰናብተው ለመሄድ የቀራቸው ጊዜ አስር ቀናት ያህል ነው። በቂ ጊዜም የለም። እናም የተሻለ ብዬ የማስበው ፕሬዚደንቱ በራሳቸው ፈቃድ ከስልጣናቸው ቢሰናበቱ ነው ብለዋል። በካፒታል ሂል በደረሰው ጥቃት ብስጭታቸውን በፕሬዝደንቱ ላይ ከገለጹት ሪፐብሊካኖች ውስጥ አንዱ የቀድሞው የካሊፎርኒያ እንደራሴ የነበሩት ተዋናይ አርኖልድ ሸዋዚንገር ናቸው በቪዲዮ መልእክታቸውም ፕሬዚደንት ትራምፕ ፍትሐዊ የሆነ ምርጫ ውጤቶችን ሊቀለብሱ ዳርተዋል። ሰዎችን በቅጥፈት አሳስተዋል። ፕሬዚደንት ትራምፕ የወደቁ መሪ ናቸው። በታሪክም በኩይ ፕሬዝደንትነታቸው ይመዘገባሉ። ጥሩ ነገር ግና እንደ አሮጌ ትዊታቸው ሁሉ ረብ የለሽ ሆነው የሚታዩ መሆናቸው ነው በማለት የሰላ ትችት ሰንዝረዋል። የፕሬዚደንት ትራምፕ ድርጊቶች በመቃወም በፕሬዚደንቱ የተሾሙት የትራንስፖርት ሚኒስትር ኤሊየን ቻዎ፣ የትምህርት ሚኒስትር ቤትሲ ዲቮስ፣ ምክትል የብሔራዊ ደህንነት አማካሪ ማት ፖቲንገር፣ ከዋይት ሃውስ ብሔራዊ ደህንነት አምስት ገዲብ ዳይሬክተሮች፣ የዋይት ሃውስ ምጣኔ ሀብት አማካሪዎች ጥብቅ ሊቀመንበርና የንግድ ዲፓርትመንት ረዳት ሚኒስትር በገዛ ፈቃዳቸው ከስልጣናቸው ተሰናብተዋል። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ።